የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ። እንደምኖ አላችሁ? ባገባደነው ሳምንት በርካታ የማኅበራዊ መገናኛ ዘዴ ተከታታዮች አስተያየት ከሰጡባቸው ርዕሶች ሦስቱን ለዛሬ መርጠናል። የኢትዮጵያ መንግሥት በኤሌክትሪክ ኃይል በሚሽከረከሩ መኪኖች ላይ ያደረገው የቀረጥ ቅናሽ የሰሜን ኢትዮጵያ ጦርነት በሰላም እንዲያበቃ የሚደረጉ ጥሪዎችና በኦሮሚያ ክልል ሆሮጉዱሩ ወለጋ ዞን በተለይም ኦሙሩ ወረዳ በሚኖሩ ሰላማዊ ሰዎች ላይ ታጣቂዎች የሚፈጽሙትን ግፍ መንግሥት እንዲያስቆም የኢትዮጵያ የሰብአዊ መብቶች ኮሚሽን ማሳሰቡን የሚጠቅሱ ዘገቦች ናቸው። የዛሬ ትኩረታችን እንደተለመደው ለከቴለሽ ስድብ፣ ውንጀላና ማካካያሶችን ነቅሰን እየጣልን በየርዕሶቹ ላይ የተሰጡ የሰከኑ አስተያየቶችን በየተራ እንቃኛለን። ከቻላችሁ አብራችሁን ቆዩ። የኢትዮጵያ መንግስት በኤሌክትሪክ ኃይል በሚሽከረከሩ መኪኖች ላይ የ15 ከመቶና የ5 ከመቶ የቀረጥ ቅናሽ አድርጓል የገንዘብ ሚኒስቴር የነዳጅ ዋጋ ንረትንና የአየር ንብረት ብክለትን ለመቀነስ ባለው ማሻሻያው ሀገር ውስጥ የተገጣጠሙ የኤሌክትሪክ መኪኖች 15 ከመቶ ከውጭ የሚገቡ ደግሞ 5 ከመቶ ቀረጥ ይቀነስላቸዋል የቀረጥ ቅናሹ ዜና በማህበራዊ መገናኛ ዘዴዎች ተከታታዮች ዘንድ አዎንታዊም አሉታዊም ምላሽ አግኝቷል። ከኤሚ የሚል የፌስቡክ ስም ያለው ወይም ያላት አስተያየት ሰጪ ግን ከቀረጡ ቅናሽ ይልቅ ስለ ቅናሹ አስተያየት የሰጡ ሰዎችን የሚተቸው ወይም የምትተቸው በቃለ መጠይቁ የተካተቱ ሰዎች ሁሌም መጥፎ ነገር ብቻ የሚናገሩ ጨለምተኞች ናቸው ይላል ወይም ትላለች ከኤሚ በእንግሊዘኛ በመሰረቱ፣ አስተያየት የሰጡት ሰዎች ለዶቸ በለ አንድ እንጂ ሁሌም የሚናገሩትን ዶቸ በለ አያውቅም። ከኤሚ ግን ቀጠለ ወይም ቀጠለች፣ ደህና ይህ ለሁሉም አይደለም፣ ይህ ስለ ወደፊቱ ማሰብ ነው፣ እያለ ወይም እያለች። ናማ ኬንያ፣ እሱም በፌስቡክ ምሳሌ የጠቀሰበት ምጸት መሰል ጥያቄ አለው። ለምሳሌ ይላል ናማ ከአዲስ አበባ ሻኪሶ መሄድ ብፈልግ ሻኪሶ ላይ ስምንት ሰዓት ቆይቼ ቻርጅ ማድረግ አለብኝ ማለት ነው። የናማ ኬንያ ጥያቄ ነው። ኡመር ፈድሩም ተቀራራቢ ጥያቄ ለበሰ አስተያየት አለው በየትኛው ኤሌክትሪክ ቻርጅ ሊደረግ ነው የሚል ላንካሞ ዋይ መሰለ። ግን የኤሌክትሪክ እጥረት ወይም የመንገድ መጥፎነት ችግር አይደለም ባይ ነው የመኪና ዋጋው እንጂ፣ ችግሩ ያለው መብራትና መንገድ ላይ ሳይሆን የመኪና ዋጋዎቹ ላይ ነው። ላንካሞ ነው ይህም ባዩ። ሱዳን አልዋዲ ኡንድሩማን የሚል በሱዳን የተንቆጠቆጠ የፌስቡክ ስም ያለው ወይም ያላት አስተያየት ሰጭ ደግሞ ጉረኞች ትላለች ወይም ይላል። እናም ትቀጥላለች ወይም ይቀጥላል እንዲያው እንደ ኢትዮጵያ ጉረኛ ሀገርና ሕዝብ ዓለም ያላት አይመስለኝም ይልና ወይም ትልና አከል አድርጋ ወይም አድርጎ። ለምን ብትሉ ችግራችን ይሄ ነው። የሱዳን አልዋህዲ ኡንዱሩማን አስተያየት ነው። ወደ ሁለተኛው ርዕስ እንለፍ። የኢትዮጵያ የፌዴራል መንግሥትና ሕዝባዊ ወያኔ ሐርነት ትግራይ ህወሓት በዋናነት የገጠሙት ጦርነት በብዙ ሺህ የሚቆጠር ሕይወት የጠፋበት ሚሊዮኖች የተፈናቀሉ ለረሃብ የተጋለጡበት ብዙ ሴቶች የተደፈሩበት በቢሊዮን ብር የሚገመት ሀብት ንብረት የወደመበት ጦርነት እንዲቆም በተደጋጋሚ የሚደረገው ጥሪ እስካሁን ሁነኛ መልስ አላገኘም። ተፋላሚዎች ውጊያውን አቁመው ጥባቸውን በድርድር እንዲፈቱ የሚደረገው ጥረትና ጥሪ ግን አሁንም አላቋረጠም። በአብዛኛው ዋና መቀመጫቸውን ዩናይትድ ስቴትስ ያደረጉ የተለያዩ ኢትዮጵያ ነክ የሲቪል ማህበራት በያዝነው ሳምንት በሰጡት መግለጫ ደግሞ ሰላም ለማውረድ በሚደረገው ድርድር ከዋነኞቹ ተፋላሚ ኃይላት በተጨማሪ በጦርነቱ የተጎዱት የአማራና የአፋር ክልል ነዋሪዎች ተወካዮች እንዲካፈሉ ጠይቀዋል። አንዱዓለም ታምሩ የሲቪል ማህበራቱን ጥያቄ ጥሩ ነው ብሎታል። ባናና ጆም ከአንዱ ዓለም ጋር ተመሳሳይ ሐሳብ አለው። አፋርና አማራ ክልል የሌለበት ድርድር ዋጋ የለውም ይላል። አሾ ቱራ ቦኮሬ በበኩሉ ምንም ተደርጎ ቢሆን ብቻም ሰላም በአስቸኳይ ይውረድ አይነት ይላል። የሚደራደረው ተደራድሮ እባካችሁ እንደምንም ሰላም አምጡ፣ እኛ ኑሮ አቅቶናል ሰው በድህነት ማለቁ ነው። የአሾ ቱራ ቦኮሪ አስተያየት ነው። ሹሜ ሰይፉ ግን የድርድር ጥያቄ የሰላም ጥሪውም ብዙ ያሳሰበው አይመስልም። አፋር ከአማራው ጋር ውህደት ቢፈጥር ጥሩ ነው ነው የሚለው ሹሜ ሰይፉ። ኢዮብ ፖል በፌስቡክ ራሳቸውን ችለው ነበር እንደ የተሳተፉት ይላል፣ ክልሎቹን ማለቱ ነው። ያሰፋ ኢሳያስም አስተያየት ከኢዮብ ጋር ተመሳሳይና በጥያቄ የተዋዛ ነው። ኢትዮጵያ ወዴት ሄዳ ነው አፋርና አማራ የሚወከሉት? ይላል ዳኒ ጌራ። ሚካኤሌ ግን ኬኬኬ ብሎ ጀመረ ጽሁፉን በፌስቡክ። ሳቅ መሆኑ ነው። ስላቅ በጤ ድርድሩ ለትግራዋይ እና የኢትዮጵያም የኤርትራ የአረብ ኤሚሬት እንጂ ትግራይ ከክልሎች ጋር አትደራደረም ብሎ አረፈው። ዳኒ ጌራ ነው እንዲህ በው አለምነው ደረሰ የኢትዮጵያ መንግስትን ነው የሚመክረው በፌስቡክ እንዲህ እያለ፣ የጠቅላይ ሚኒስትር አብይ መንግስት አካሄዱን ቢያስተውል ጥሩ ይመስለኛል። ምክንያት ያለው ሰበብም አለው፣ ሞቱ፣ መፈናቀሉ፣ ብልሹ አሰራሩም የጥቁር ሸማ ሀገር ሆናለች የሚል ምክንያት። ስመኛው የስላሴ ልጅ እንደሚለው እሱም ሌላ ነገር አይፈልግም ፍትህ ለራያ ቆቦ ሕዝብ ይላል። በሦስት ቃል አጋኖ ባጀበው አስተያየቱ ቀጠለና ወሬ አንፈልግም ብሎ አሳረገ። ወደ ሦስተኛው ርዕሳችን እንለፍ። የኢትዮጵያ የሰብአዊ መብቶች ኮሚሽን ባለፈው ሰኞ ባወጣው መግለጫ መንግስት በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የሚኖሩ ሰላማዊ ሰዎችን ደህንነት የማስጠበቅ ግዴታውን እንዲወጣ አሳስቧል። ኮሚሽኑ እንደሚለው በሆሮ ጉዱሩ ወለጋ ዞን በተለይም እሙር ወረዳ ውስጥ ታጣቂዎች በብሔር እየለዩ ሰላማዊ ሰዎችን መግደል፣ ማቁሰል፣ መዝረፍና ማፈናቀላቸው እንደቀጠሉ ነው። ካለፈው ነሐሴ 25 ወዲህ ብቻ ከ100 በላይ ሰላማዊ ሰዎች መገደላቸውንም ኮሚሽኑ አስታውቋል። ዮናስ ሚናሴ በፌስቡክ የሰላማዊ ሰዎችን የስቃውን ጩኸት የሰማ የለም ባይ ነው። የድረሱልን ጥሪ ሲያሰሙ ማን ዞር ብሎ አያቸው ሰማቸውስ? ይላል። ይቀጥላልም። ዳንኤል ማኒ በበኩሉ ይገርማል አማራን ጨረሱት አለ ባጭሩ። ነፃነት ገቢሳ ግን በእንግሊዝኛም ተቃራኒ ሆነ የሚለው የወለጋ ኦሮሞን ከምድረ ገጽ ማጥፋት የብልጽግናና የነፍጠኞች ምኞት ነው። የነፃነት ገቢሳ አስተያየት ነው። ቀጥሏልም በላይ ማሞ ፊታችንን ከህወሀት ወረራ እንድንመልስ የተጀመረ ሴራ ነው ይላል። መግለጫውን ይሁን ግድያ፣ ማፈናቀሉን ወይም ለመንግስት የቀረበውን ጥሪ ይሁን የሚያውቀው ያው። ጸሐፊው ብቻ ነው። ካሳ ምርጫ በድሮን ሲቪሊያን ሲጨፈጨፉ ግን ትንፍሽ ብሎ አያውቅም በማለት የኢትዮጵያ የሰብአዊ መብቶች ኮሚሽንን ይወቅሳል። መሐመድ ለገሰ አሊ ግን መፍትሄ ያጣ ጉዳይ ነው አለ። ትክት ስልችት ያለው ይመስላል። በሪሁ እንደ ባልቀው ደግሞ እኛ ለውጥ እንጂ መች መግለጫ ፈለግን ብሎ ጻፈ በፌስቡክ። ነጋሽ መሐመድ ነኝ። መልካሜ ሳምንት ማብቂያ።